አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ልዩ ስርጭታችንን ነው። የክርስትና እምነት ተከታይ የሆናችሁና በዓሉን የምታከብሩ አድማጮቻችን በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ቀደም ብዬ በመግቢያዬ እንደጠቆምኩት የዛሬ ምሽት ዝግጅታችን ሙሉ በሙሉ ማለት ይቻላል ለፋሲካው በዓል ዋዜማ የተዘጋጀ ነውና አብራችሁን እስከ ዝግጅታችን ፍጻሜ እንድትቆዩ ጋብዛለሁ። በዚህ ምሽት የአባቶችን መልእክቶች፣ ቁም ነገር አዘል ውይይቶች፣ መንፈሳዊ መዝሙሮችን ለበዓለ ትንሣኤ የተዜሙ ጣመ ዜማዎችን በአማርኛም እንዲሁም ደግሞ ከእንግሊዘኛም ወንጌላዊ መዝሙሮች በርከት አድርገን ሰንቀንላችኋል የቀዳሜ ምሽት ከዚህም ከዚያ የምናየ ሙዚቃ ቃና ናቸው ዝግጅቱን በጋራ የያዙት ፕሮግራሙንም በጋራ ያዘጋጁ እና አብረችሁም የሚዘልቁት ሰለሞን አባተና ደሳለኝ መኮንን ናቸው እንኳን አደረሳችሁ መልካም ፋሲካ ሲሪያላይቱን கிரோ கிரோ அம கிரா I'm <laughs> not ኢየሱስ መንስኤ ሙታን ስብሐት ለከ ከላይ የወረደ ሰውን የወደደ ደጉ በግ ታረደ ሸንጎ ፈረደበት ክፋትን ሳይሰራ የሚያበቃ ለሞት ወረደ መቃብር ወደ ሲኦል መንደር ሙታን እንዲያነቃ የሁሉም ፈጣሪ የሁሉም አለቃ በኩራት ተነሳ ሲኦል እንድነሳ የይሁዳ አንበሳ ጨለማውን ገልጦ መንገድ እየመራ ከፊት ለፊት ሆኖ ማንም እንዳይጠፋ ብርሃንና መንገድ ህይወትን ተማምኖ ሰይፈ ዘሚካኤል በላኩልን የስንኝ ቋጠሮ ነሆ የትንሣኤ ምሽት ስርጭታችንን ከአሜሪካ ድምፅ ራዲዮ ጣቢያ ጀመርን። እንኳን አደረሳችሁ። የፕሮግራሙ አዘጋጆችና ስናስተናግዳችሁም የምናመሸው ሰሎሞን አባትና እኔም ደሳሌ መኮንነን፣ ጽዮን ግርማ በቅንብሩ አብረናለች። ጸጋህ አይጓደል ክራ ላይሶን ክራ ላይሶን ಾಯು ಕ್ರಾಯು ಸ್ವಾದ ಕರ ಕ್ರಾಯು ಗು ಕಾಯ ಕ್ರಾಯ ula kimd gud ጌሪያ ላይ ሶን ምሕረትህን አውርድልን ጸጋህ አይጓደል፣ እንደማለት ነው። ፍሪክ ትርጓሚው አንድ ድንቅ ፕሬዝዳንታዊ መልእክት አለን። ኢትዮጵያ የአበቦች ጉንጉን ናት። ከቀድሞው የኢትዮጵያ ፕሬዝዳንት ነጋሶ ጊዳዳ ወርቃማ አባባል ወስደው ወዳጃችን ግርማ ሞገስ የላኩልንን ጥቅስ ነው ያሰማ ናቸው። እውነት ነው ክቡር ፕሬዝዳንት፣ ኢትዮጵያ የአበቦች ጉንጉን ናት። ከአበቦቿ የአንዱን ዛላም እነሆ በዚህ ሰሞንና በምሽቱም እያከበረች ትገኛለች። ሁ ዳቦ ተንቆራርሶ እሰይ እናቴ፣ እንኳን አደረሳችሁ፣ አረግቡ Thank you. say, say, say, say. i i i i am i i am i am i am ውድ የቪኦኤ አማርኛ ባልደረቦች ሆይ እንኳን ለትንሣኤው አደረሳችሁ፣ የደስታ ያደርግላችሁ ሲሉ የበዓል መልካም ምኞት መልእክታቸውን ከጎንደር የላኩልን ክንዴ በንቲ ለባለቤታቸው ለደስታ ሲሳይ፣ ለልጃቸው ለሶስና ክንዴ፣ ለጓደኛቸው ለሳራ ሙጬና፣ አሜሪካ ለሚገኙ ለቤተሰቦቻቸው እንዲሁም በመላው ዓለም ላላችሁ ጓደኞቼ ሁሉ መልካምና የደስታ ፋሲካን እንዲሆንላችሁ እመኛለሁ ብለዋል። እናመሰግናለን። ክንዴ ባንቲ፣ ለእርሶም እንዲሁ ድንቅ አውዳመት ይሆንለው። ደስ መቼም አንተ በፈረንጁ ጣእመ ዜማ ሁሉ ባለቤት ነህና ወደ አንተ ደግሞ መለስ ልበልና፣ ከወንጌላዊው የእንግሊዝኛ ጣዕመ ዝማሬ የምትጋብዘን ይኖር ይሆን? መልካም ሰለሞን። ለተወደጃችሁ አድማጮቻችን ሁሉ መልካሙን ሁሉ በድጋሚ እየተመኘሁ የአሪታ ፍራንክሊንን ዘ ሎርድስ ፕሬየር የተሰኘውን መዝሙር ብጋብዘስ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ Which are in heaven, mm -hmm. በአድማጮቻችን ስም ላመስግናህ። መቼም ምን ሆነኝ አጠገብህ ያለሁት ይልቅ ስን መሰጋገን ዶሮ እንዳይጮህብን ሰለሞን ደስ አለኝ። አንካካድ እንጂ ምስጋናማ ፍቅር ነው። ለማንኛውም ወደ ተከታዩ ዝግጅት ደግሞ እንዝለቅ። የአባቶችን የበረከት ቃላት እናሰማ። ደስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባት መላእክት ዘውትራ ያርቶስ ሲያመልክት ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና የካሊፎርኒያ አህጉረ ስብከት ሊቀጳጳስ የቡራኬ ቃልን አሁን ያሰሙን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አሜን። በመላው ዓለም ለምትገኙ የክርስትና እምነት ተከታዮች ለሆናችሁ በሙሉ እንኳን ለብርሃነ ትንሣኤው በሰላምና በጤና ጠብቆ አደረሳችሁ። አነ ውእቱ ትንሣኤ ወሕይወት፣ ትንሣኤና ሕይወት እኔ ነኝ። የዮሐንስ ወንጌል ምዕራፍ አስራ አንድ ከቁጥር ሀያ አምስት የሕይወት መገኛ በኩረ ትንሣኤ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። ለአዳም በገባው ቃል መሰረት ከድንግል ማርያም ተወልዶ የደካማውን የሰውን ሥጋ ለብሶ ስለ እኛ መከራን በፈቃዱ ተቀበለ። የክርስቶስ ዋና ዓላማ በአንደኛ ዮሐንስ ሶስት ዘጠኝ ላይ እንደተጻፈው የዲያብሎስ ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። የጥልን ግድግዳ በሞቱ አፈረሰ፣ ጥልንም በመስቀሉ ገደለው ይላል። የክርስቶስ ሞትን ድል አድርጎ መነሳት እኛም በእርሱ አስነሽነት ትንሣኤ እንዳለን ያረጋግጣል። ዮሐንስ አፈወርቅ ሲናገር ፍቅር የአምላክን ልጅ ከዙፋኑ ሳበው እስከ ሞትም አደረሰው ይላል። እርሱ እንደ ወደደንና ሕይወቱን አሳልፎ እንደ ሰጠልን እኛም እርስ በርሳችን ልንዋደድና ልንከባበር፣ ልንረዳዳ ይገባናል። ወደ መቃብር ለመጡት ቅዱሳት አንስት የእግዚአብሔር መልአክ እናንተስ ሳትፍሩ የተሰቀለው ኢየሱስን እንድትሹ አውቃለሁና እንዳላቸው እርሱን የሚፈልጉና የሚከተሉ ፍርሃት የለባቸውም። የሚፈራ ሰው ፍቅሩ ፍጹም አይደለምና የእግዚአብሔር ልጆች እናስተውል። በአንደኛ ዮሐንስ ሁለት አስራ ስምንት ልጆች ሆይ መጨረሻው ሰዓት ነው ይላል። በተለያዩ የዓለማት ክፍል በንጹሐን ዜጎች ላይ ይልቁንም በክርስትና እምነት ተከታዮች ላይ እየደረሰ ያለው አሰቃቂ ድርጊትና ጭፍጨፋ በእጅጉ ልብን በሀዘን የሚነካ የሚያሳዝን ድርጊት ነው። ይህንም ድርጊት ማንኛውም ሰላማዊ የሆነ ሰው ሊያወግዘው የሚገባ ተግባር ነው። ነፍሰ ገዳዮች የዲያብሎስ ልጆች መሆናቸውን በዮሐንስ ወንጌል ምዕራፍ ስምንት አርባ አራት ላይ እናንተስ ከአባታችሁ ከዲያብሎስ ናችሁ የአባታችሁን ምኞት ልታደርጉ ትወዳላችሁ እርሱ ከመጀመሪያ ነፍሰ ገዳይ ነበር ይላል። አለማችን የማንኛውንም እምነት ተከታይ በፍቅርና በመተሳሰብ ሊኖርባት የሚገባ መሆኗን እናምናለን። በሃይማኖት ጸንተው የተሰዉትንም ሰማይታት እናከብራቸዋለን የዘመናችን የብርሃን ከዋክብት ናቸውና። ዮሐንስ በራእዩ ምዕራፍ ሰባት ቁጥር ዘጠኝ ላይ እንደ ተጻፈ ነጭ ልብስ ለብሰው የዘንባባም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ይቆማሉ ተብሎ ተጽፏል። ክፉ አድራጊዎችም ከዚህ ክፉ ተግባራቸው እንዲመለሱ አጥብቀን ልንጸልይ ይገባናል። የትንሣኤው ብርሃን በልባችን ውስጥ ያብራልን። ዓለማችንን በምሕረቱ በይቅርታው ይጎብኝልን። የትንሣኤውን በዓል ስታከብሩ ድሆችን በመርዳት የታመሙትን በመጠየቅ የታሰሩትን በማጽናናት አብራችሁ ልታሳልፉ ይገባችኋል። እግዚአብሔር አምላክ አገራችን ኢትዮጵያን ይባርክልን። አሜን። ይጸላ በዲያስፖራ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ አባት ብፁዕ አቡነ ዮሴፍ የኔቫዳ፣ የአሪዞና እና የዩታ አህጉረ ስብከቶች ሊቀጳጳስና የቅዱስ ሲኖዶሱ አባል። የበረከት ቃሎን አሁን ይስጡን። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በሀገር ውስጥም ከሀገር ውጭም የሚትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታይ የሆናችሁ ክርስቲያኖች በሙሉ እንኳን ለሁለት ሺ ሰባት አመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላምና በጤና አደረሳችሁ። ትንሣኤ የክርስቲያኖች ድል የተቀዳጁበት የድል አክሊል ነው። ትንሣኤ የነጻነት አርማችን ነው። ትንሣኤ ተስፋችን ነው። ትንሣኤ ሰላማችን ነው። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእሱ ትንሣኤ የእኛን መነሳትና እነዚህ የጠቀስኳቸውን ነገሮች ለእኛ ለተከታዮቹ የሰጠን ሲሆን እኛ ተከታዮቹ ደግሞ ልክ የድል በዓላችን እንደሆነ ሁሉ ድል የተቀዳጀንበት እንደመሆኑ መጠን ሁላችንም ይህንን በዓል በድል በአንድነት፣ በሰላም፣ በፍቅር ልናከብረው ይገባል። የነጻነታችን አርማ እንደመሆኑ መጠን ነጻ ስለወጣን ሲኦሉንም በርብሮ ነጻን እንዳወጣ ሁሉ እኛም ደግሞ ዛሬ በነጻነት በሰላም በፍቅር በአንድነት ልንኖርበትና ይህን እያስታወስን ልናከብረው የሚገባ በዓል ነው። ተስፋችን እንደመሆኑ መጠንም ኖ ተስፋ የሌላቸው ተስፋ የሆን ተስፋ የሰጠነን ጌታችንና መድኃኒታችን ኢየሱስ ክርስቶስን እያከበርን እያሰብን የምናከብረው በዓል ነው። ትንሣኤ ሰላማችን እንደመሆኑ መጠን ሰላማችንን ሰላም የሆነውን ነገር እያሰብን ሰላም እያደረግን ለሰላም ቅድሚያ እየሰጠን የምናከብረው በዓል ነው። ስለዚህ በትንሣኤ ዕለት የምናስባቸው እነዚህ ነገሮች መሆን ይገባል። ማንኛውም ክርስቲያን እነሆ ይህንን እያሰበ ከኖረ በዓሉ ትክክለኛ በዓል ሊሆን ይችላል ማለት ነው። ስለዚህ የተወደዳቸው ክርስቲያኖች በዓለም ዙሪያ ያላችሁ ደግሜ እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ አንተን ኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽህፈት ቤት ዋና ጸሐፊ አባ ሀጎስ አየሽ ለሁሉም ክርስቲያኖች ኢትዮጵያውያን፣ በኢትዮጵያ ያሉ፣ ከኢትዮጵያ ውጭም ላሉ በዓለ ትንሣኤን በምናከብርበት ጊዜ ጌታችን ኢየሱስ ክርስቶስ ለእኛ ለሰው ልጆች ያለውን ታላቅ ፍቅሩን የገለጸበት የኀጢአት ዕዳችንን ከፍሎ ከእግዚአብሔር አባቱ ጋር እንደገና እያስታረቀንና የትንሣኤ ልጆች ሕያዋን ልጆች እንድንሆን ዘንድ በበዓለ ትንሣኤ ለእኛ በሰረን ጊዜ ስለሆነ ታላቅ በዓል ነው። ይህ በዓል እንግዲህ በትልቅ ደስታ የምናከብረው በዓል ስለሆነ የትንሣኤው ብርሃን ትንሣኤውን ላመኑ ሁሉ የተቀበሉት ሁሉ በላያቸው ላይ ይሆን ዘንድ በጸሎት እናስባለን። በዕለተ ሰንበት ጌታችን ኢየሱስ ክርስቶስ በታላቅ ኃይልና ስልጣን ከከርሰ መቃብር በራሱ ኃይል መነሳቱ ለእኛ ዳግም ሕይወት መስጠቱን ያበሰረበት ጊዜ ስለሆነ ከኀጢአት የሞላበት ሕይወት ተነስተን ወደ ጽድቅ መንገድ እንድንጓዝ ሕያዋን ፍጥረት እንድንሆን ዳግም የእግዚአብሔር ልጆች እንድንሆን ዘንድ በዓለ ትንሣኤ ያበስረን ስለሆነ ትልቅ መንፈሳዊ ጸጋ ያገኘንበት በዓል ነው። ና ይህ ትንሣኤ በዓል ለሁሉም ኢትዮጵያውያን ና ኢትዮጵያውያት እግዚአብሔር ዳግም በጸጋው እንዲባርክ እንዲጎበኝ እንመኛለን። ሁሉም ኢትዮጵያውያን በሀገርም ከሀገር ውጭም ያሉ በያሉበት መልካም የትንሣኤ በዓል እንዲሆን ዘንድ እንመኛለን። ሻይ በዓል ፍቅርን፣ አንድነትን፣ ደስታን፣ ሰላምን፣ እርቅን ያመጣ በዓል ስለሆነ ይህ በዓል ለሁሉም የሰው ልጆች የአንድነትና የፍቅር የስምምነትና የመተሳሰብ ጊዜ ይሆን ዘንድ እመኛለሁ። እግዚአብሔር አብዝቶ አሁንም ሁላችንም ይባርከም አንድ ተራራውን በሳትያ ጠረው ማደሪያው የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚዳንት ቄስ ዋቅስዩ ሚዶሳ በአብ በወልድ በመንፈስ ቅዱስም አንድ አምላክ። በአገር ውስጥም ሆነ ከሀገር ውጪ የምትኖሩ ምዕመናን፣ ከሁሉ አስቀድሜ ፈጣሪያችን እግዚአብሔር በሰላም ጠብቆ እንኳን ለሁለት ሺህ ሰባት ዓመተ ምሕረት የጌታችን ኢየሱስ ክርስቶስ የትንሣኤ በዓል አገረሳችሁ እያልኩ በኢትዮጵያ ወንጌላዊት ቤተክርስቲያን መካና የሱስና በራሴ ስም መልካም ምኞቴን ልገልጽላችሁ ወዳለሁ። የትንሣኤ በዓል በእኛ የክርስትና እምነት ተከታዮች በሆን ምዕመናን ዘንድ ትልቅ ስፍራ የምንሰጠው በዓል ነው። በዚህ የትንሣኤ በዓል ወቅት እግዚአብሔር ለእኛ ለሰው ልጆች ያለውን ወደር የሌለው ፍቅሩን የገለጸበትን የክርስቶስን መከራ ሞቱንና ከሙታን መነሳቱን የምናስብበት ጊዜ ነው። በዚህ ምክንያት በእርሱ ያመን ምዕመናን ሁላችን የኃጢአታችንን ቅርታና ምህረትን ከእግዚአብሔር አምላካችን መቀበላችንን ከእግዚአብሔር ጋራ መታረቅን ማግኘታችንን ከእርስ በርሳችንም ጋራ መታረቅን ያገኘንበት ትልቅ በዓል መሆኑን እያሰብን በእኛና በእግዚአብሔር መካከል በእርስ በርሳችን መካከል የነበረው ጥል ተወግዶ ሰላምን ከእግዚአብሔር የተጎናጸብንበት ወቅት መሆኑን እያሰብ በእኛ በሰው ልጆች ላይ የነበረው ኩነኔና የሞት ፍርድ ተወግዶ የዘላለም ሕይወት ተስፋ ያገኘንበት በዓል መሆኑን በማሰብ በምዝጋና በእግዚአብሔር ፊት ቀርበን እሱን ከፍ ከፍ የምናደርግበት ቃሉን የምንሰማበት፣ በዝማሬ እሱን የምንወድስበት ጊዜ ነው። የእግዚአብሔር ቃል እንደሚናገር ሰው የቤቱን ሀብት ሁሉ ስለ ፍቅር ቢሰጥ ፈጽሞ ይንቁታል እንደሚል እግዚአብሔር አምላካችን አንድያ ልጁን ኢየሱስ ክርስቶስን ለእኛ እስኪሰጥ ድረስ እንዲሁ እንደወደደን፣ አምነን አሁንም በዚህ የትንሣኤ በዓል ወቅት እግዚአብሔርን በማክበር እርስ በርሳችን ደግሞ ይህንን ከእግዚአብሔር ያገኘነውን ሰላም እየ ኖርንበት እያንዳንዳችን በያለንበት ስፍራ በዓሉን በሰላምና በደስታ ልናከብር ይገባል። ከሁሉም በላይ ጌታ ኢየሱስ ክርስቶስ ሰላሜን እሰጣችኋለሁ ብሎ ከትንሣኤው ማግስት ጀምሮ ያወጀውን የሰላምን እሴት ይዘን በያለንበት ስፍራ ከእርስ በርሳችን ጋር ተቀራርበን፣ ተቀባብለን፣ ተከባብረንም አብረን የምንኖርበት ዓመት እንዲያደርግልን እግዚአብሔርን መለመን ይገባናል። ስለዚህ የተወደዳችሁ ምዕመናን፣ ይህ በዓል የደስታ፣ የሰላም የፍቅር በዓል እንዲሆንላችሁ እመኛለሁ። እግዚአብሔር ይባርካችሁ። አሜን። በሥጋው ቢራብ ቢሰቀል ብፁዓንና ቅዱሳን አባቶችን ስለ በረከት ቃሎቻቸው እናመሰግናለን። እኛም ረጅም እድሜ ጸጋና በረከት እንመኛለን። ተከታዩ ስንቃችንስ ምን ይሆን? ሰለሞን፣ አዎ ልክ ነህ ደሱ። ዶሮዋ እስክትገነጣጠል ጥቂት ማዝገሚያ ስንቅ ያስፈልገናልና አውዳመት አውዳመት እየሸተትን ከአምሳለ ምትኬ ጋር እንቆይ። I <laughs> can't காரி ድንቅ ነች። አምሳሌ መጠቀ መቼም ተመቸህ በዓል ደሱ ተመችህ ሆይ ከኢትዮጵያ ልጅ ጋር ሆኜ ምን አጥቼ ሁሉ በጀ ሁሉ በደጀ ሲባል አልሰማህም እንዴ? በዚያ ላይ ጋር ማለት ነው ትክክል። በዚያ ላይ ፋሲካ፣ በዚያ ላይ ደግሞ ተባርኳል። ሰይ ታዲያ ፋሲካ ፋሲካ እንዲል አንድ ነገር ጣል አድርግልና፣ ደግሞ ከባህር ማዶ የወንጌል ዝማሬ። እንዴታ፣ ሰለሞን አንተን ብቻ እንዳይደክም ፍራ እንጂ የኔ ግብዣ፣ ዝቀህ ዝቀህ ዝቀህ አትጨርሸው። ሉኪንግ ፎር ዩ ይለናል ከርክ ፍራንክሊን። Good for us. <laughs> you brought us from a mighty long way. That's why we love you. አመሰግናለሁ። ግን ዝማሪ ነበር አሁን የሰማ ነው። አንተን በመፈለግ ላይ ነኝ ወይም አንተን እየፈለግኩ ነው ነው ነገሩ። ለመሆኑ ገበያው ምን መስሎ ሰነበተ ይሆን? ሳይቃጠል ይቀራል ብለህ ነው? አበስኩ ገበርኩ እውነትም ተወደደ ሳይሆን ተቃጠለ ነው የሚባለው ይላሉ አንዳንዶች። የኢትዮጵያ የበዓል ገበያ ከሌላው ዓለም የሚለየው እኮ የዋጋው ነገር የተገላቢጦዎች መሆኑ ነው። አዎ ሰው የቆጣጠባትን ጥሪቱን ቋጥሮ ለነገሩ ከካዝና ዛቅ አድርጎ የሚወጣም አይጠፋም። ለማንኛውም መቀነቱንም ቦርሳውንም ጠርቀምቀም አድርጎ ባዶ ዘንቢል ይዞ ሲወጣ ናናናናና ነይ ነይ ነይ ነይ አንተማ የእኔ ናችሁ ብሎ ቦርሳውን ባዶ ዘንቢሉን ሙሉ አድርጎ ለመሸኘት የማይፈነቀል ድንጋይ የለም። ገበያው በሰለጠነበት ዓለም ዋጋ ከአርባ እስከ ሰማኒያ ከመቶ ይቀንሳል። ያኔ ለምን ሌላ ቦታ ትሄዳለህ? ለምንስ ደግሞ ያንንም ያንንም አትቃርምም? በርከት ከታርገ ለማንኛውም ያ ቀን እስኪመጣ መለስካቸው ገበያውን መለስ ብዬ ልቃኝ እስኪ ብሎ ወጣ ብሎ ነበር። የበግ የዶሮ የእንቁላልና የመሳሰሉት ዋጋና አቅርቦት ምን እንደሚመስል የተለመደውን መርካቶ ትቼ ወደ ሳሪስ ገበያ ነበር ያቀናሁት። ወደ ዶሮ ተራ እስኪ የመጨረሻ ነው

ካለፈው ገና ጨምሯል የቀንሷል? ጨመረም አይደለም ጨምረን ማለት ነው። ዶሮ ጥረት ስላለ ነው ትንሽ የጨመረ እንጂ ብዛ ልዩነት የላችሁ ተገና ማለት ተገና ብዙም ልዩነት በብዛት ነበር። አሁን ግን ገጠር ላይ ዶሮ የለም ነው ጨምሯል ማለት ነው ምን ልዩነቱ ብር ልዩነት ዶሮ ባለብዙ ጓዝ ናት ከነዚህ ጓዞቿ ደግሞ ሽንኩርት ከዋናዎቹ አንዱ ነው መጀመሪያ ያናገርኳቸው የሽንኩርት ነጋዴ ለሰላሳ አመታት ሽንኩርት ሲነግዱ እንደነበረ ነገሩኝ ስሙን ካለፈው ገና ወዲህ ያለው የዚህ ዋጋ ልጅ በጣም ጥሩ ነው። አሁን ገናው ዝት ነበረ። ገና 15 16፣ አሁን ደግሞ 13 14። ነጭ ሽንኩርት 50 ብር ኪሎ። አዎ፣ አበሻ ሽንኩርት 20 ብር። ወደ በክተራ ደግሞ ሄድኩ። መጀመሪያ ያናገርኩት ነጋዴውን ነበር። ትልቅ በግ የሚባለው ስንት ያወጣል ላልኩት፣ እስከ ሁለት ሺ ትልቁ በጣም ትንሹ እስከ ሺ። ሻጮቹ በመሀል ላይ እየበዙ በመጡ ቁጥር አትራፊው አትራፊ አምስተኛ አትራፊ ይሆናል። ስለዚህ ከስተመሩ ምን ይሆናል ስድስተኛ ሲሆን ነው።

ወደ ቅቤ ተራ። በዚህ ስራ ብዙ ጊዜ ቆይቻለሁ፣ ያለችኝ የቅቤ ነጋዴ። ከመርካቶ ነው የምናመጣው፣ አከፋፋዮች አሉ። በደረሰኝ እዛ እንገዛለን፣ አምጥተን እዚህ እንሸጣለን። ኪሎ ስንት ነው? ማዕከለኛ መቶ ሰማንያ ፣ ሸኖ ሁለት መቶ ብር ደጋ ደብረ ብርሃን መቶ ዘጠና ነው የምንሸጠው። ፀሐይ ስለሆነ በፀሐይ ሰዓት ቅቤ ስለሚወደድ ውድ ነው። አሁን ዝናብ ሲዘንብ ቅቤ ይረክሳል፣ ፀሐይ ከሆነ ግን ቅቤ ይቀጥላል። ቅቤ ነጋዴ ሁሉ ጊዜ ድርከበላል የሚባለው ጠቅላላ የአመት በዓል ገበያ ምን ይመስላል ባንቺ ዘንድ? በጣም ቆንጆ ነው። ደስ ይላል፣ በጣም ደስ ይላል። አሉ ገበያ ተኛለች ማለት ነው አለኝ። እግዚአብሔር የተመሰገነ ይሁን። እንዳቅሜ ደንበኛ አለኝ፣ እሸጣለሁ፣ ለውጣለሁ። እግዚአብሔር ይመስገን። መልካም የትንሣኤ በዓል ለክርስትና ሃይማኖት ተከታዮች በሙሉ እንመኛለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመስግንና አንድ ማስታወቂያ እናሰማችሁ በአካባቢው ያዩትንና ያስደሰተውትን የፋሲካ ስነ ስርዓት በእጅ ስልክዎ ፎቶ አንስተው ከዚያው ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ። በእጅ ስልክዎ ፎቶግራፍ አንስተው ከላኩልን የአሜሪካ ድምጽ ሬዲዮ የአፍሪካ ቀንድ አገልግሎት በፎቶግራፎች መደብሎቹ ወይም ጋለሪዎቹ ውስጥ ያስገባልዎታል። በቅድሚያ የቪኦኤን አፕ ለአንድሮይድ ተጠቃሚዎች ከጉግል ፕሌይ፣ ለአይኦኤስ ተጠቃሚዎች ከአፕስቶር ለኖኪያና የቆዩ ስማርት ስልኮች ደግሞ ከኤም ዶት ቢአይኤንዩ ዶት ኮም ያገኙና በእጅ ስልኮ የፊት ገጽ ላይ ያኑሩ። የእርስዎ ወደ ሆነው ሳይት ለመሄድ ትክክለኛውን ማገናኛ ተጭነው ከዌብሳይታችንም መጠቀም ይችላሉ። ለምሳሌ አንዱን የፋሲካ አከባበር በፎቶ ሊያሳዩን ከፈለጉ በቪኦኤ የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ። ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን በፎቶ ሊያነሱ ይችላሉ ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኩ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይት ሁኔታችን መጫን ይችላሉ። ለሚልኩት ፎቶ ርዕስ ይስጡት፣ ፎቶው ስለምን እንደሆነ ይግለጹ። ከፈለጉም ስሙን ያስፍሩበትና ለመላክ በገጹ ላይ የላይ የቀኝ ጥግ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፍ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች ፋሲካ እንዳለፈ በፎቶ መድብላችን ወይም በጋለሪያችን ላይ ይወጣሉ። እርስዎም ማንም ወደ ገጻችን የሚገባ ሊያቸው ይችላል። አሁኑኑ ይሞክሩት። መልካም ፎቶ፣ መልካም ፋሲካ። በቪኦኤ አፕ አሁን፣ አንድ ድንቅ እንግዳ አለን። ሰለሞን አንተ ነው ያነጋገርካቸው አሁን ድንቅ እንግዳ እውነት አልክ ደስ አለኝ እንዲያውም በአባት ሞክሼ ናችሁ አንተ ደስ አለኝ መኮንን አደለህም እንግዲህ አዎ ኤስ በርይሁን መኮንን ይባላሉ እጅግ የሰፋ አስተሳሰብ ያላቸው በዋሽንግተን ዲሲ አካባቢ ነዋሪ የሆኑ ፕሮቴስታንት መምህር ናቸው በቅድሚያ ሃይማኖታዊ መልእክታቸውን እናሰማና ጥቂት ውይይት እናደርጋለን በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ በዓል ለመላው የክርስትና እምነት ተከታዮች በሙሉ አደረሳችሁ። የክርስትና እምነት ሰላም፣ ፍቅር፣ ደስታ፣ በረከት የሆነ ለሰው ልጆች ሁሉ መድኃኒት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ስለ ኃጢአታችን ደሙን አፍስሶ በሶስተኛው ቀን ደግሞ ሞትን ድል አድርጎ የተነሳበት ሕያው በዓል ስለሆነ የዚህ የሕያው በዓል በረከትና ረድኤት በመላው ዓለም ለምትገኙ የክርስትና እምነት ተከታዮች በሙሉ ይድረሳችሁ ብዬ መልእክቴን ማስተላለፍ እፈልጋለሁኝ። ከመድሃን ያለም የኢትዮጵያ ወንጌላዊት ቤተ ክርስቲያን ሜሪላንድ በጣም አመሰግናለሁኝ ቄስ በሪሁን ስለበረከት ስለ በረከት ስለ እንኳን አደረሳችሁ ቃል። አንድ ጥያቄ ስቲ ላንሳሎትና ቄስ በሪሁን በቅርቡ ነው እርሶ በሜሪላንድ አካባቢ የተመሰረተችውን ቤተ ክርስቲያን ክፍት ያደረጉት ለምእመናን እና ምንድን ነው ሀሳቦ? እንግዲህ መድሃን ያለም የኢትዮጵያ ወንጌላዊት ቤተ ክርስቲያን በዚህ በሜሪላንድ በመጋቢት ወር መጨረሻ ላይ ተከፍታለች ወይ ተጀምሯል። የዚህ ቤተ ክርስቲያን ዋነኛ ዓላማ ሰዎች ለአምላካቸውና ለሕዝባቸው እንዲሆኑ ነው። መሰረታዊ የቤተ ክርስቲያኗ ተልኮ ለአምላካችን ስንሆን ለሕዝቦች እንሆናለን እና ለአምላካችንና ለሕዝባችን ለሀገራችን፣ እንደዚሁም ደግሞ ለሰው ልጆች ሁሉ በረከት የሚሆኑ ወንዶችና ሴቶች ልጆች በቃለ እግዚአር ማዘጋጀት ማበጀት ነው የዚች የቤተ ክርስቲያን ዋነኛ አገልግሎት የሰውን ሁለንተናውን ማገልገል መንፈሳዊውንም መሬታዊውንም አገልግሎት ማገልገል የሚል ነው የቤተ ክርስቲያኗ መሰረታዊ እይታ ለማለት ነው። ቄስ በር ይሁን መቼም፣ እኔ እስከማውቀ ድረስ በጣም ብዙ የሚያከብሩት ምዕመናን አሉ። ቃልዎን የሚሰሙ ትምህርቶችን የሚወዱ ምዕመናን አሉ። አንድ ግን ለየት ያለ በእርስዎ ትምህርት ያየሁት ነገር የፕሮቴስታንት አማንያን የዚህን የሁለት ወር የጾም ጊዜ ከኦርቶዶክስ አማንያን ጋር አብረው እንዲጾሙ ሲጠይቁ ሲያስተምሩ ሰምቻለሁኝ። ምንድን ነው ይሄ ሀሳብ ለመሆኑ? ይሄ ሀሳብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር በአንድነት እንድንጾም ያቀረብኩት ጥሪ ሁለተኛ ሶስተኛ ዓመቱን ይዟል። ይሄ ጾም መጽሐፍ ቅዱሳዊ ጾም ነው። መጽሐፍ ቅዱስ ላይ ያለ ጾም ነው። ስለዚህ ይህን ጾም የወንጌል እውቀት አለን የሚሉ ሰዎች እንዳይተዉት፣ እንዲጾሙት ጾሙን ደግሞ በልማድ የሚጾሙ ሰዎች ቃለ እግዚአብሔር አንብበው መጾም ያለበት የዳነ ሰው ነው የሚለውን የቃል እግዚአብሔር እውቀት ገብቷቸው በአንድነት ቢጾሙ ለሀገራችን፣ ለኢትዮጵያ፣ ለህዝባችን በረከት ይወርዳል። እንደ መንፈሳዊ ሰውነታችን መንገዳችን ይሄ ነው። ስለዚህ ይህን ብናደርግ በረከት እናገኛለን። ሌላው ከዚህ ትልቅ ቤተ ክርስቲያን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምንማረው ብዙ ሀብት ያላት ቤተ ክርስቲያን ስለሆነች የወንጌል አማኞች ከዚህ ቤተ ክርስቲያን ሊማሩት የሚገቡት ደጋግና መልካም መልካም ሀሳቦች ስላሏት ይህን ብናደርገው በረከት እንደሆነ በመረዳት ነው ይህን ጥሪ ያቀረብኩት። ቄስ በር ይሁን ብዙ ጊዜ የፕሮቴስታንት እምነት ተከታዮች የካቶሊክ እምነት ተከታዮች የኦርቶዶክስ እምነት ተከታዮች ሌሎችም የሃይማኖት አባቶች የመቻቻል፣ የመግባባት፣ የመተሳሰብ ጥሪ ሲያሰሙ እናያለን። አልፎ አልፎ ደግሞ ያለመነጋገር፣ ያለመደማመጥ፣ ያለመቻቻል እንዲህ አይነት አሁን እርስዎ ያነሷቸውን አይነት ሀሳቦችን ያለመፍጠር ወይም ያለመፈለግ አዝማሚያዎችን እናያለን። እርስዎ እንደ እምነት መሪነት እንደ ሃይማኖት መሪነቶ በዚህ አሁን በጀመሩት ሀሳብ የተከተሉት ሰዎች አብሮት ያሉ ሰዎች አሉ ለሌሎችስ በአንጻሩ ላሉት የሚያስተላልፉት መልእክት አለ? አዎ፣ እንግዲህ መሰረታዊው ነገር ቤተ ክርስቲያን የክርስቶስ ነች፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ነች። ይቺ ቤተ ክርስቲያን ደግሞ ተልኮ አላት። ማንም ወደ ፈለገው አቅጣጫ ሊገፋት ቢችለው አይደለችም። ስለዚህ ይቺ ቤተ ክርስቲያን፣ እነዚህ ትላልቅ መሪዎችም በማንኛውም ሁኔታ ላይ ያሉት ቤተ ክርስቲያን ተልኳ ምንድን ነው የሚለውን ቁጭ ብሎ መመልከት የሚያስፈልግ ይመስለኛል። ተልኳን ስንመለከት ቤተ ክርስቲያን ፍቅር ነች። ቤተ ክርስቲያን ህብረት ነች። ቤተ ክርስቲያን አንድነት ነች። ይሄ ችግር ቢመጣው ቤተ ክርስቲያንን ወደ ራሳቸው አቅጣጫ ሲገፏት ብቻ ነው እነዚህ ችግሮች ሊመጡ የሚችሉት። ቤተ ክርስቲያን የክርስቶስ ነች፣ አላማ አላት። የክርስቶስ እንደሆነች ካወቅን፣ አላማዋ ምን እንደሆነች ካወቅን፣ ህብረት ቅርብ ነው። እኛ የዚህ የቤተ ክርስቲያን እና የአላማዋ አስፈጻሚዎች ነን አገልጋዮች ነን እንጂ የራሳችን ፕሮግራም ያለን አደለንም በቤተ ክርስቲያን ላይ። ስለዚህ ሰዎች እንዲገባቸው የሚያስፈልገው ዋነኛ ነገር የክርስቶስ ነች ቤተ ክርስቲያን፣ አላማ አላት እኛ ደግሞ የዚያ ሰራተኞች መሆናችንን በማንኛውም ደረጃ ላይ ያለ ካህናት፣ ጳጳሳት፣ የቀጳጳሳት፣ ወንጌላውያን፣ ፓስተሮች፣ ሌላም አገልግሎት ላይ ያሉ ሁሉ ይሄንን ተገንዝበው በዚህ መስመር ከሄዱ ህብረቱም በረከቱ ሰላሙ በኛና በህዝባችን ላይ ይሆናል። ቄስ በሪሁን ይሁን ከመንፈሳዊው ጎን የምድራዊውንም ህይወት የሰውን ልጅ ለማስተካከል ለማገዝ እርሱ አሁን የሚመሩት ቤተ ክርስቲያን እንደሚሰራ ነግረውኛልና፣ ምን ማለት ነው ይሄንን ሲሉ? መሬትን ካልሰራ ነው ሰማዩን ማየት አንችልም። መቆሚያው መሬት ነች። መሬት ላይ ቆመን ወደ ሰማይ ማንጋጠጥ ብንችለው፣ እግዚአብሔር ሰውን የሰራው ሰማያዊና መሬታዊ ነንኛ ስለዚህ ብዙ ጊዜ የሚታዩ ነገሮች አሉ። ምንድን ናቸው እነዚህ የሚታዩ ነገሮች? ስለ መሬት አያገባንም ብለው አስተያየት የሚሰጡ ግለሰቦች አያለሁኝ። ስለ መሬት አያገባንም በፖለቲካው በኢኮኖሚው፣ በሶሻሉ ላይ አያገባንም የሚሉ መንፈሳዊነን የሚሉ ሰዎች እሰማለሁ። አንዳንድ ጊዜ መጽሐፍ ቅዱስ ደግሞ ስናጠና ለኢኮኖሚው፣ ለፖለቲካው፣ ለሶሻሉ በረከቶች የሆኑ ሰዎች የሚፈጠሩት ከቤተ ክርስቲያን ውስጥ ነው። ባደጉት ሀገሮች የምንመለከታቸው በሙሉ ትላልቅ ዩኒቨርሲቲዎች ወለዱት ከቤተ ክርስቲያን። ይሄ በዓለም ላይ ዲሞክራሲ ስርዓት በህይወት የምናየው ወንጌል ቃል እግዚአብሔር በተነገረባቸው ሀገሮች ላይ ነው። ዲሞክራሲ በህይወት ሊኖር የቻለው እሱን ያራምዱ ሀገሮች ወንጌል በሰሙ ህዝቦች ላይ ነው። ስለዚህ ሰዎች ወንጌል ሲሰሙ መንፈሳዊ ብቻ አይደለም የሚሆኑት። በቃ እጥፍጥፍ ብለው አገሬ በሰማይ ነው ብለው የሚቀመጡ ብቻ አይደለም። አዎ ሀገራችን በሰማይ ነው፣ ግን ከዘላለም አመታት ከተሰጠን ላይ ሰማንያ ዓመት ተቆንጥሮ ስለተሰጠን እንግዶች ነው እዚህ መሬት ላይ ግን ሰማንያዋን ሰርተን መሄድ አለብን። በሰማኒያዋ ላይ ለሰው ልጆች በረከት ሆነን መሄድ አለብን። ህይወታችን ለህዝብ መሆን አለበት ነው የቤተ ክርስቲያናችን ዋነኛ ትምህርት። አንዳንዶች ከተማ ውስጥ ሆነው ከረባ ታስረው ይመንናሉ። አንዳንዶች ጫካ ገብተው ይመንናሉ። እሱም ባላንስ አድርገን ለህዝባችንና ለሰው ልጆች ጥቅም የምንውልበትን በረከት እንድንሰራ እግዚአብሔር ይጠይቀናል። የመጽሐፍ ቅዱሱ ዋነኛ ትምህርት ነው ብዬ አስባለሁ። ቄስ በሪሁን መኮንን፣ ለመልካም ቃላቶ፣ ለመልክቶ በጣም አመሰግናለሁኝ። እንኳን ለብርሃነ ትንሣኤው አደረሰት። እኔም በጣም አመሰግናለሁኝ እድሉን ስለሰጣችሁኝ። አቶ ሰለሞን እግዚአብሔር ይስጠልኝ። አሚን። ደህና አምሽልኝ። መልካም በዓል። አሚን ለሁላችን አሁን ደግሞ በአውዳመ ዝማሬ ጥቂት ዘና እንበል። እሺ፣ አንድ መልእክት ተናግረን እንውጣ። ኬንያም ሞያሌ ያሉ አድማጫችን በኢሜይል በላኩት የእንኳን አደረሳችሁ መልእክት ለእናቴ ለወይዘሮ ወይን ይሸጥ ላሆን ለወይዘሮ ፈለቁ ጌታቸውና ለመወዳት ማርታ ኃይሉ እንዲሁም ለመላው ኢትዮጵያ ሁሉ እንኳን አደረሳችሁ በሉልኝ፣ አመሰግናለሁ፣ ከኬንያ ሞያሌ ብለዋል። እንግዲህ ላኪው ማን መሆናቸውን ቢያንስ እነ ወይዘሮ ወይን ይሸጥ ሳታውቁ አልቀራችሁም።

I wanna I'm <laughs> not ትግስት አፈወርቅንና መስግንና ለተከታዩ ዝግጅት ከሰለሞን አባተ ከአንድ ከሌላ የቀድሞ የሙያ ባልደረባው ጋር ወደ ኢየሩሳሌም እንገስግስ። ጤና ይስጥልኝ አቶ ጌታቸው ደስታ። ጥናትልኝ። እንኳን አደረሶ እንኳን አብሮ አደረሰን። አቶ ጌታቸው መቼም በሙያ አንድ ነን፣ ጋዜጠኛ ታዋቂ አንጋፋ ጋዜጠኛ ነው። ትርሶ እንግዲህ አንቱ ልበል እና አሁን ካሉበትም ቦታ አኳያ እና የት ነው አሁን የሚገኙት? አሁን የምገኘው እስራኤል ውስጥ ኢየሩሳሌም ከተማ ውስጥ ነው ያለሁት። ምንድን ነው እዛ የሚሰሩት? እዚህ የምሰራው አንጋፋ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ማህበር አቋቁመን ነበረ በአስራ ዘጠኝ መቶ በእኛ በኢትዮጵያ አቆጣጠር ማለት ነው ሀምሳ ስድስት አመት የዛሬ ሀምሳ አንድ አመት ማለት ነው። የዛን ጊዜ እንደ ተቋቋመ ከሁለት አመት በኋላ ገና ጎረምሳ ነበርኩኝ እኔ አባል ከሆንኩኙን አርባ ስምንት አመቴ ነው የድርጅቱ እና በየአመቱ የተቻለውን ያህል ምዕመናንን እያመጣን ይሄ ድርጅቱ እያመጣ እዚህ ለፋሲካ በዓል አስራ ሶስት ቀን ያህል አስራ አራት ቀን አድርገ ጌታ የተወለደበትን ያደገበትን ተአምር እያሳየ ያስተማረበትን ከዛም በኋላ ደግሞ ለእኛ ሲል ባልሰራው ስራ እንደ ኃጢአተኛ ተቆጥሮ ፍርድ ቤት ቀርቦ ከዛ ተፈርዶበት ተሰቅሎ ሞቶ፣ ሶስት ቀን ነው እንግዲህ ከሶስት ቀን በኋላ ይነሳል ማለት ነው እያከበርን ነው። መተን እዚህ ኢትዮጵያ ገዳም የሚገርመው፣ ቀደም ሲል ጌታ ከመወለዱ በፊት፣ ኢየሱስ ክርስቶስ ከመወለዱ በፊት ንግሥት ሳባ ወደ ኢየሩሳሌም መጥታ ሰለሞንን ስትጎበኝ፣ በዛን ጊዜ ዴር ሱልጣን ማለት ከግል ርስቱ የምትፈልጊው ተጅ ብሎ ይሄንን ዴር ሱልጣን የሚባለውን የመንግስት ስልጣን ወይም የመንግስት ሀብት ወይም የንጉሱ ሀብት ከሚባለው የሰጣት ቦታ ላይ ነበረ ጌታ ሳይወለድ። በአጋጣሚ ግን ጌታ ሲወለድ የተወለደው እርግጥ ቤተልሔም ነው፣ ያደገው ናዝሬት ነው። ግን መከራ የተቀበለው እና የተሰቃየው እዚህ እኛ ክልል ውስጥ እኛ ቦታ ላይ ነው፣ ወይም ኢትዮጵያውያን ቦታ ማለት ነው። ይሄ ቦታ የኢትዮጵያ አጽመ ርስት ማለት ነው፣ ርስታችን ነው። ይሄ ይሄ የክርስቲያኖች ብቻ አይደለም፣ የሙስሊሙም እምነትም የሌለውም ያለውም በሙሉ የህዝብ የኢትዮጵያ ርስት ነው እንጂ የተወሰኑ የኢትዮጵያ ኦርቶዶክስ አማኞች ብቻ አይደለም። ስለዚህ በየአመቱ ይዘን ስለምንመጣ ዘንድሮም ከሶስት መቶ በላይ ይዘን መጥተናል። በየአመቱ ነው የምንመጣው። እዚህ አስራ አምስት ቀናት ተቀምጠን የመጣ ነው ሮም ነው። በነገራች ላይ ዘጠኝ ገና ማታ አሉ እዚህ ውስጥ። ዋናው ግን የኢትዮጵያ ዋናው ግን ዴር ሱልጣን የሚባለው ሳባ ያገኘችው ቦታ ርስት ላይ ያለው ቤተክርስቲያናችን ነው። መድኃኒዓለም ቤተክርስቲያን ማለት መድኃኒዓለም መድኃኒዓለም ቤተክርስቲያን ነው። አሁን አቶ ጌታቸው አሁን እርስዎ ከኢየሩሳሌም ድርጅት ጋር ነው ያሉት ማለት ነው? አዎ። ከኢየሩሳሌም ድርጅት ጋር ያሉት ምንድን ነው ኃላፊነቱ? እድሜም እየገፋ ሲሄድ እንግዲህ አየ ወደ ጌታ የምትሄድባት መንገድ ቀጭን ነች ስለሆነች ወደዛ ጠጋ አለ ማለት ነው። ጥሩ ነው ለነገሩ ለማንም ቢሆን አይከፋም እሱ አዎ፣ ጠጭነች ስል ለማያምኑ ነው እንጂ ለሚያምኑማ አውላላ ሜዳ ነው። እና ምንድን ነው አቶ ጌታቸው ኃላፊነቱ አሁን በኢየሩሳሌም ድርጅት በሁለት ሺ አምስት ዓመተ ምህረት በኢትዮጵያ አቆጣጠር ጠቅላላ ጉባኤ ተሰብስቦ ያለኝን የረጅም ጊዜ አባልነት ወይም እንደ መስራች ነው የምቆጠረው፣ ከሁለት ዓመት በፊት ነው የተመሰረተው ሁኔ በኋላ የድርጅቱ የአመራር ቦርድ ምክትል ሊቀመንበር አድርጎ መርጦኝ ነበረ። በኋላ በአንዳንድ ምክንያቶች ራሴን በራሴ አግልዬ ነበረ። ነገር ግን ከዚህ የሚሸሽ ቦታ ስላልሆነ ተመልሼ ስራውን ቀጥዬ እየሰራሁ ነው። አቶ ጌታቸው፣ እስቲ አንድ ጥያቄ ልጨምርና እንዴት ነው ከጋዜጠኝነት ጋር ዛሬ ያለሁት ህይወት ከጋዜጠኝ ጋር ያለኝ ህይወት ለምሳሌ ልክ እንደ ኳስ ተጫዋቾች ነው። ጋዜጠኛ ነበርኩኝ ሶታ ሶታ ኔ ዝም ነው መለው ምክንያቱም ሌላ ምን እሰራለሁ። ያለች ሙያ እሷው ነበረች። እሷው ቆመች። እድሜም ነው። በቃ ምንም ስራ አልሰራም። ቁጭ ብዬ አነባለሁ። ብዙ አነባለሁ። እያነበብኳቸው መጽሐፎች፣ እንደገና እየደገምኩ መማን በላይ ናለሁ። ለነገሩ የለኝም። ለነገሩ እኮ አንድ የጋዜጠኛ ከሆንክ ለዘላለም ጋዜጠኛ ነህ ይባላል እና አሁንም እንደዛ አይነት ስራ እየሰራን ይመስለኛል አሁን እዛ አካባቢ የኢየሩሳሌምን ሁኔታ ሲያስረዱኝ የኢየሩሳሌም ድርጅቱን በሚመለከት ነገር በተሻለ መጠን ጥሩ ጥሩ እንግዲህ ጋዜጠኛ ስለሆንኩኝ አንዳንድ ጊዜ ስህተትን ቢሰራ ስህተቱን ከመግለጽ ወደ ኋላ አይደለም እንግዲህ የጌታቸው ደስታን ድምጽ ብዙ ይናፈቃል ብዙ ሰው ያውቃል ይሄንን አንጋፋ ድምፅ ይሄንን ውብ ድምፅ እና አሁንም አሁንም ጊዜ አለ ይመስለኛል ገና የምንሰማበት ለመሆኑ ትንሣኤ እንዴት ነው በኢየሩሳሌም በኢየሩሳሌም የሚገርም ነገር ከዚህ በፊት አየህ ዴር ሱልጣን ያለው እንገዳማችንን ግብጾች የድሮ አንድ ሺ ስድስት መቶ ዓመት እነሱ ገብረናል። የድሮ እኮ ነገስታት ከእስክንድርያ ጳጳስ ካልመጣ እኮ ዞድ አይጭኑም ነበረ። የዛን ጊዜ የራሳችን ፓትሪያርክ መሾም ስለማንችል በኋላ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ናቸው በአስራ ዘጠኝ መቶ ዓመት አንድ ዓመት ተጀምሮ የራሳችን ፓትሪያርክ የፈጠሩና ብዙ እንትን ያለ የዛን ጊዜ እኮ ሁለት ዓመት የሚፈጅ አዎ ግብር እየተከፈለ ወርቅ እየከፈል ነው የሚያመጡ የነበረው እና ይሄ ያለንበት ቦ ቦታ እውነት ለመናገር የሁሉም ቦታ ነው ብያለሁ። ይሄ የክርስቲያኑ የኦርቶዶክስ አማኞች ብቻ አይደለም። ይሄ የሁሉም ነው። ለምሳሌ አሁን የነበሩት ዛሬ ያየኋቸው የሰርቢያ፣ የሩሲያ፣ የህንድ ኦርቶዶክሶች፣ የሩሜኒያ ከአፍሪካ ደግሞ የኮትዲቯር ወይም አይቮሪ ኮስት የሚባል የነበረው፣ የላይቤሪያ፣ የናይጄሪያም ብዙ ሙስሊሞች አሉ የሚባሉት ክርስቲያኖች አሉ እየመጡ እኛ ጋር ሲደርሱ ይሄ የእናንተ ብቻ አይደለም የእኛ ያ ጥቁር አፍሪካ ሚመንትን የሚወክል ነው እያሉ የሚልሆን የሚሉ ብቸኛ ሀገር ኢትዮጵያ ነች። ከጥቁሩ ዓለም ወደ ከእኛ ጋር እንኳን ብቻ ከአስር ሺህ ከአስራ ሶስት ሺህ ህዝብ በላይ ነው የመጣው ከአዲስ አበባ ብቻ ሳይሆን ኢትዮጵያውያን በሙሉ ለምሳሌ እናንተ ካላችሁበትም መጥተዋል። ከካናዳ መጥተዋል። ከጀርመን መጥተዋል። ከግሪክ መጥተዋል። ከኦስትሪያ መጥተዋል። ከለንደን መጥተዋል። ከካናዳ መጥተዋል። በማህበር እየተደራጁ በየዓመቱ ይመጣሉ። ብዙ ጊዜ ወደ ህዝብ በመጣበት ጊዜ አንዳንድ ሰዎች፣ በትክክል ያልገባቸው ሰዎች ለሽርሽር ነው የምትሄዱት ይሉና አንድ ሰው ሀምሳ አንድ ጊዜ አንድ ቦታ ለሽርሽር ይሄዳል ስታስበዋል? ላንጋኖ ነው ሄደ ሶስት ሳምንት ሶስት ጊዜ ከሄድኩኝ ከዛ በላይ በቃ ሌላ ቦታ ነው የሚሄደው። ይሄ ግን በመጣ ቁጥር አዲስ ነገር ስለሆነ አታውቁትም። ይህ ስንት ጊዜ እንደመጣው አላውቀውም፣ መቁጠርም አልችልም የመጣሁበት ጊዜ። ስለዚህ ምን መጣሁኛ? አንደኛ ይሄ የኢትዮጵያ መሬት ነው። ይሄንን ግብጾቹ ወሰዱብንም ቦታ ፍርድ ቤት አቅርበን ከመቶ ሀያ አምስት ዓመት በላይ ፍርድ ቤት ነው ያለው። በዶላር እየተበላ ነው። ጠበቃ ገዝተን ምንም ዋጋ ውስጥ አሁን ድረስሁን እሱን ነቅ ጥያቄ ላነሳ ነበር እና ምን ላይ እንደለማወቅ ነው ወስዱብናል። ከግብጾች ጋር እኮ ያለን በአባይ ግድ ብቻ መሰለ እንዴ? አሁን ግን ዘንድሮ ሰላም ወርዳ መሰለኝ ፣ መሪዎቹ ተሳስመዋል። በዚሁ እግዚአብሔር ይብቃ ይበለን። ምንም አይነኳት። የወሰዱብን ባይመልሱን እንኳን ያለውን እንዳይወስዱብን እንከላከላለን። አቶ ጌታቸው ደስታን ጊዜያችን አጭር እንጂ ረዘም ላለ ጊዜ ባዋራሁት በጣም ደስ ባለኝ ነበር። ለነገሩ ቅድም እንዳልኩት እየተመላለስን በብዙ ነገሮችም በትውስታም እንጫወታለን። አድማጮቻችንም ጋር ስለምትተዋወቁ የጌታቸው ደስታን ድምፅ መስማት ብዙ ሰው የሚፈልግ የሚናፍቅ ይመስለኛል። መልካም የትንሣኤ በዓላቱ ጌታቸው፣ ጉዟችሁ የተሳካ ጸሎታችሁ፣ የተሳካ እንዲሆንላችሁ እመኛለሁኝ። ደናምሳ እግዚአስትን እግዚአር ባርከ ቤታ አሜን ደናምሳሚን አቶ ጌታቸው ደስታ እናመሰግናለን። በዓሉ አስራ ሶስት ሺህ ኢትዮጵያውያን፣ ትውልደ ኢትዮጵያዊ ተጠራርቶ የኢትዮጵያ ስም በተተከለባት በኢየሩሳሌምም በፈተናው በሕማማቱ በስቅለቱና በትንሣኤው ስፍራ ሲያከብረው ምንኛ የደመቀ እንደሚሆን ለመገመት አያዳግትም። እውነት ነው ደሱ። በድጋሚ እነርሱንም እንዲሁም መላ የክርስትና ምዕመናንን እንኳን ለብርሃነ ትንሣኤው አደረሳችሁ ልበልና አዘጋጅና አቅራቢዎቹ እኔ ሰሎሞን አባትና እኔም ደስታ ሳሌ መኮንን ጽዮን ግርማም፣ በቅንብሩ እንሰናበት። ወትሮም በሙዚቃ ቃናው ዘመን መዝጊያው ካንተ ነበርና የመሰናበቻ ጣዕመ ዜማችንን ታንቆረቁርለን። እንደሱ እንዴታ ሰለሞን፣ ስንሰነባበት ለአድማጮቻችን ንጉሳቸውን በሕይወት ትተንልላቸው ነው የምንወጣው። ሴሌብሬት ሂሌም ሐሴት አድርጉ፣ በሕይወት አለ። በፍሬድ ሃሞድ በእኛ በኩል ታዲያ መልካም ፋሲካን እየተመኘን በዚሁ እንሰነባበት። እስከዚያው ቻው 哦哦哦哦哦哦哦哦。